የዲ ደብልዩ ዜና። በመጀመሪያም ዋና ዋና ዜና፣ የሕዝብ ተወካዮች ምክር ቤት የጠቅላይ ሚኒስትር አብይ አህመድ መንግሥትና ፍርድ ቤቶች በኢትዮጵያ ተጠያቂነት፣ የመረጃ ተደራሽነትና የሕግ በላይነት እንዲረጋገጥ፣ ነፃ ገለልተኛ የመገናኛ ብዙሃን እንዲኖር ጥበቃና ድጋፍ እንዲያደርጉ የኢትዮጵያ የሰብአዊ መብቶች ተሟጋቾች ማዕከል ጥሪ አቀረበ። በደቡብ ሱዳን ፋንጋክ በተባለች ከተማ ገበያ ላይ ዛሬ ማለዳ በድሮን በተፈጸመ ጥቃት ቢያንስ ሰባት ሰዎች መገደላቸውንና ሌሎች ሀያ መቁሰላቸውን ድንበር የለሽ የሐኪሞች ቡድን አስታወቀ። በቻይና ሻንጋይ ከተማ ዛሬ ቅዳሜ በተለያዩ ርቀቶች በተካሄደ የዳይመንድ ሊግ የሩጫ ውድድር ኢትዮጵያውያኑ ጽጌ ዱጉማ፣ በሪሁ አረጋዊና አብርሃም ስሜ አሸናፊ ሆኑ። ዜናው በዝርዝር የህዝብ ተወካዮች ምክር ቤት የጠቅላይ ሚኒስትር አብይ አህመድ መንግስትና ፍርድ ቤቶች በኢትዮጵያ ተጠያቂነት የመረጃ ተደራሽነትና የህግ የበላይነት እንዲረጋገጽ ነፃ ገለልተኛ የመገናኛ ብዙሃን እንዲኖር ጥበቃና ድጋፍ እንዲያደርጉ የኢትዮጵያ የሰብአዊ መብቶች ተሟጋቾች ማዕከል ጥሪ አቀረበ። ማዕከሉ የዓለም የፕሬስ ነፃነት ቀንን በማስመልከት ባወጣው መግለጫ በመገናኛ ብዙሃን ላይ የመንግስት አካላት አሉታዊ ጫናዎች ሊያስከትሉ ከሚችሉ ሂደቶች በመራቅ ምቹ ሁኔታዎች እንዲፈጥሩ ጠይቋል። ከቅርብ ጊዜ ወዲህ በመገናኛ ብዙሃን ላይ ጫናዎች እየበረቱ መምጣታቸው የኢትዮጵያ የሰብአዊ መብቶች ተሟጋቾች ማዕከልን ክፉኛ ታስቦታል። የመገናኛ ብዙሃን አዋጅ ማሻሻያ ከባለድርሻ አካላት የተሰጡ አስተያየቶችን ባላካተተ መልኩ መጽደቁ፣ በአዲስ ስታንዳርድ የበይነ መረብ ሚዲያ ላይ የተፈጸመው ብርበራ፣ እንደዚሁም የኢትዮጵያ ሪፖርተር ጋዜጠኛን እስር በማሳያነት አቅርቧል። የኢቢኤስ ቴሌቪዥን ባልደረቦች በወንጀል ተጠርጥረው እስር ላይ እያሉ መንግስትና ገዢው ፓርቲ በሚቆጣጠሯቸው መገናኛ ብዙሃን የሚተላለፉ ዘገባዎች እንደ ንጹህ ሆኖ የመገመት እንደዚሁም በራሳቸው ላይ ያለመመስከር ወይም መረጃ ያለመስጠት መብቶቻቸውን የሚጋፉ መሆናቸውን ተችቷል። የኢትዮጵያ መገናኛ ብዙሀን ባለስልጣን የቴሌቪዥን ጣቢያው ባልደረቦች የፍትህ ሂደት እስኪጠናቀቅ ዘገባዎቹ ከመሰራጨት እንዲታገዱና ከሚገኙባቸው ዩቱብን የመሳሰሉ ማህበራዊ መገናኛ ዘዴዎች እንዲወርዱ ማድረግ እንደሚኖርበት የሰብአዊ መብቶች ተሟጋቹ ጥሪ አቅርቧል። የዩናይትድ ኪንግደም እና የፈረንሳይን ጨምሮ መቀመጫቸውን በአዲስ አበባ ያደረጉ አስራ አራት ኤምባሲዎች በበኩላቸው በኢትዮጵያ ሀሳብን የመግለጽ ነፃነት ብርቱ ጫና ውስጥ ሆኖ መቀጠሉ እንደሚያሳስባቸው ገልጸዋል። ኤምባሲዎቹ ጋዜጠኞች ጥበቃ እንዲደረግላቸውና የፕሬስ ነፃነት እንዲከበር ዛሬ ቅዳሜ በጋራ ባወጡት መግለጫ ጥሪ አስተላልፈዋል። በድንበር የለሽ የጋዜጠኞች ቡድን የ2025 ዓለም አቀፍ የፕሬስ ነፃነት ኢንዴክስ ኢትዮጵያ ከ180 ሀገራት 145ኛ ደረጃ ላይ ተቀምጣለች። ዘንድሮ ኖርዌ ኖርዌይ፣ ኢስቶኒያ እንደዚሁም ኔዘርላንድስ በፕሬስ ነፃነት በቀዳሚነት ተቀምጠዋል። ቻይና፣ ሰሜን ኮሪያና ኤርትራ እንደ ቅደም ተከተላቸው የመጨረሻውን ደረጃ ይዘዋል። መቀመጫውን በፈረንሳይ ዋና ከተማ ፓሪስ ያደረገው የጋዜጠኞች መብት ተሟጋች ትላንት አርብ ይፋ ባደረገው ዓመታዊ ሪፖርት በጎሳ ግጭትና የእርስ በርስ ጦርነት በተጎዳቸው ኢትዮጵያ በቅርቡ የተገኙ የፕሬስ ነፃነት አብዛኞቹ ውጤቶች ተቀልብሰዋል ብሏል። የትግራይ ጦርነትን ያቆመው ስምምነት በህዳር 2015 ከተፈረመ በኋላ በአማራ ክልል በተቀሰቀሰው ግጭት ምክንያት የጋዜጠኞች የበቀል ፍርሃት እንደገና ማንሰራራቱን ገልጿል። በደቡብ ሱዳን ፋንጋ በተባለች ከተማ ገበያ ላይ ዛሬ ማለዳ በድሮን በተፈጸመ ጥቃት ቢያንስ ሰባት ሰዎች መገደላቸውንና ሌሎች ሀያ መቁሰላቸውን ድንበር የለሽ የሐኪሞች ቡድን አስታወቀ። የግብረሰናይ ድርጅቱ የደቡብ ሱዳን ተልዕኮ ኃላፊ ማማን ሙስጠፋ ወደ ድንበር የለሽ የሐኪሞች ቡድን ሆስፒታል ከደረሱ ሀያ ቁስለኞች መካከል አራቱ በአሳሳቢ ሁኔታ ላይ እንደሚገኙ ተናግረዋል። ኃላፊው በጥቃቱ የተገደሉ ተጨማሪ ሰዎች መኖራቸውን የሚጠቁሙ ሪፖርቶች መኖራቸውን አስረድተዋል። በጥቃቱ ከ110 ሺህ በላይ ለሚሆን አካባቢው ነዋሪ አገልግሎት የሚሰጥ የድንበር የለሽ የሐኪሞች ቡድን ሆስፒታል ጉዳት ደርሶበታል በጥቃቱ የሆስፒታሉ የመድኃኒት ቤትና በውስጡ የነበሩ ሁሉም አቅርቦቶች መውደማቸውን የግብረሰናይ ድርጅቱ ገልጿል ጥቃቱ የተፈጸመው የደቡብ ሱዳን ጦር አዛዥ ፖል ማጆክ ናንግ ፋንጋክ እና ሊር ክፍለ ግዛቶች የሚገኙ ተቀናቃኝ ኃይሎች ላይ ጥቃት ሊፈጸም እንደሚችል ካስፈራሩ በኋላ ነው የሱዳን ፈጥኖ ደራሽ ኃይል ድሮኖች ከኤርትራ ድንበር አቅራቢያ የምትገኘው የከሰላ ከተማ ላይ ጥቃት መፈጸማቸውን የሱዳን ብሔራዊ ጦር ውስጥ የሚገኙ ወታደራዊ የመረጃ ምንጮች ተናገሩ። ጥቃቱ በከሰላ አውሮፕላን ማረፊያ የሚገኝ የነዳጅ ማጠራቀሚያ ላይ ያነጣጠረ ነበር ተብሏል። በሰው ላይ የደረሰ ጉዳት እንደሌለ በሱዳን መንግሥት ውስጥ የሚገኙ የመረጃ ምንጭ ለፈረንሳይ ዜና አገልግሎት ተናግረዋል። ሦስተኛ ዓመቱን በጀመረው የሱዳን ጦርነት አብደል ፋታህ አል ቡርሃን የሚመሩት ብሔራዊ ጦር የሀገሪቱን ማዕከል ምሥራቅና ሰሜናዊ አካባቢዎች ተቆጣጥሮ ይገኛል። የመሐመድ ሀምዳን ደጋሎ የሱዳን ፈጥኖ ደራሽ ኃይል በአንጻሩ አብዛኛውን የምዕራብ ዳርፉርና የደቡባዊ ሱዳን በእጁ አስገብቷል። በተመሳሳይ ዛሬ ቅዳሜ የደቡብ ዳርፉር ዋና ከተማ በሆነችው ኒያላ አንድ እቃ ጫኛ አውሮፕላን ላይ ጥቃት መፈጸሙን ወታደራዊ የመረጃ ምንጮች መናገራቸውን የፈረንሳይ ዜና አገልግሎት ዘግቧል። የመረጃ ምንጩ እንዳሉት አውሮፕላኑ ጥቃት የተፈጸመበት ተጨማሪ የፈጥኖ ድራሽ ኃይል ወታደሮች ለማራገፍ ባረፈበት ነው። ይሁንና ማን ጥቃቱን እንደፈጸመ ያሉት ነገር የለም። የአይንማኞች ማኞች በኒያላ ከተማ ከሚገኘው የአውሮፕላን ማረፊያ አካባቢ ከፍተኛ ፍንዳታ መስማታቸውን ተናግረዋል። ይህ ዶይቸ ቨለ ነው። ፕሬዚደንት ቭላዲሚር ፑቲን በሚቀጥለው ሳምንት ለሶስት ቀናት ተኩስ ለማቆም ላቀረቡት ምክረ ሀሳብ ዩክሬን ግልጽ ምላሽ እንድትሰጥ ጽህፈት ቤታቸው ክሬምሊን ጠየቀ። ፑቲን ባለፈው ሰኞ የተኩስ አቁም ያወጁት ሀገራቸው ሩሲያ በሁለተኛው የዓለም ጦርነት የተቀዳጀችውን ድል በማስመልከት ነበር። የተኩስ አቁሙ ከሚያዚያ 30 እስከ ግንቦት ሁለት ለሰባ ሁለት ሰዓታት የሚዘልቅ ነው። በእነዚህ ቀናት ፕሬዚደንት ቭላዲሚር ፑቲን የቻይና አቻቸው ሺ ጂንፒንግን ጨምሮ በዓሉን ለመታደም ወደ ሩሲያ የሚያቀኑ ዓለም አቀፍ መሪዎችን በሞስኮ ቀዩ አደባባይ ያስተናግዳሉ። ፕሬዚደንት ቮሎዶሚር ዜሌንስኪ ግን አጭር የተኩስ አቁም ለመቀበል ፈቃደኛ ለመሆናቸውን ዛሬ ቅዳሜ አስታውቀዋል። ፕሬዚዳንቱ እንዳሉት የሚፈርሙት ቢያንስ ለሰላሳ ቀናት የሚዘልቅ የተኩስ አቁም ከሆነ ብቻ ነው። ዩክሬን ከሩሲያ ጋር ጦርነት ውስጥ በመሆኗ ግንቦት አንድ ቀን በሚካሄደው ሰልፍ ለመታደም ወደ ሞስኮ ለሚያቀኑ የውጭ ሀገራት መሪዎች የደህንነት ዋስትና መስጠት እንደማይቻል ዜሌንስኪ ገልጸዋል። የሩሲያ ውጭ ጉዳይ ሚኒስቴር የዜሌንስኪ አስተያየት ለማስፈራሪያ ማስፈራሪያ እንደሚቆጠር አስታውቋል። የሩሲያ ብሔራዊ ደህንነት ምክር ቤት ምክትል ሊቀመንበር ዲሚትሪ ሜድቬዴቭ በበኩላቸው ዩክሬን የግንቦት አንዱን ክብረ በዓል ካጠቃች ዋና ከተማዋ ኪየቭ የሚቀጥለውን ቀን ለማየት ስለመትረፏ ማንም ማረጋገጫ መስጠት እንደማይችል አስጠንቅቀዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ የዜሌንስኪ አስተያየት ከተደመጠ በኋላ ፕሬዚደንት ቭላዲሚር ፑቲን የሶስት ቀናት የተኩስ አቁም ያወጁት ዩክሬን ጦርነቱን ለመቋጨት የሚያስችል ሰላማዊ መፍትሄ ለማፈላለግ ያላትን ቁርጥ ቁርጠኝነት ለመፈተን እንደሆነ ለጋዜጠኞች ተናግረዋል። ፔስኮቭ አሻሚ ሳይሆን ቁርጥ ያለ መግለጫ ከሁሉም በላይ በሕዝባዊ በዓላት ላይ ያረበበውን ግጭት ለማርገብ ያለም እርምጃ እንጠብቃለን ብለዋል። በመጨረሻም ስፖርት በቻይና ሻንጋይ ከተማ ዛሬ ቅዳሜ በተለያዩ ርቀቶች በተካሄደ የዳይመንድ ሊግ የሩጫ ውድድር ኢትዮጵያውያኑ ጽጌ ዱጉማ፣ በሪሁ አረጋዊና አብርሃም ስሜ አሸናፊ ሆኑ። ጽጌና በሪሁ አሸናፊ የሆኑት የቦታውን ክብረ ወሰን በማሻሻል ጭምር ነው። ጽጌ ዱጉማ በ800 ሜትር የተካሄደውን የሴቶች የሩጫ ውድድር ስታሸንፍ የኢትዮጵያንና የቦታውን ክብረ ወሰን አሻሽላለች። ጽጌ ውድድሩን ያጠናቀቀችው በአንድ ደቂቃ ከ56 ሰከንድ ከ64 ማይክሮ ሰከንድ ነው። በ5000 ሜትር የወንዶች ውድድር አንድ እስከ ሶስተኛ ደረጃ ይዘው ያጠናቀቁት በሙሉ ኢትዮጵያውያን ናቸው። የቦታውን ክብረ ወሰን ያሻሻለው በሪሁ አረጋዊ ውድድሩን በ12 ደቂቃ ከ50 ሰከንድ ከ45 ማይክሮ ሰከንድ ጨርሷል። በውድድሩ መገባደጃ በሪሁን ለመገዳደር የሞከረው ሌላ ኢትዮጵያዊ ኩማ ግርማ 12 ደቂቃ ከ50 ሰከንድ ከ69 ማይክሮ ሰከንድ ሁለተኛ፣ እንደዚሁም መዝገቡ ስሜ በ12 ደቂቃ ከ51 ሰከንድ ከ86 ማይክሮ ሰከንድ ሶስተኛ ወጥተዋል። በ3000 ሜትር የመሰናክል የሩጫ ውድድር አብርሃም ስሜ በ8 ደቂቃ ከ7 ሰከንድ ከ92 ማይክሮ ሰከንድ በመጨረስ አሸናፊ ሆኗል። ይህ ዶይቸ ቨለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን፣ በድጋሚ የሕዝብ ተወካዮች ምክር ቤት የጠቅላይ ሚኒስትር አብይ አሕመድ መንግስትና ፍርድ ቤቶች በኢትዮጵያ ተጠያቂነት የመረጃ ተደራሽነትና የሕግ የበላይነት እንዲረጋገጽ ነፃ ገለልተኛ የመገናኛ ብዙሃን እንዲኖር ጥበቃና ድጋፍ እንዲያደርጉ የኢትዮጵያ የሰብአዊ መብቶች ተሟጋቾች ማዕከል ጥሪ አቀረበ። በደቡብ ሱዳን ፋንጋ በተባለች ከተማ ገበያ ላይ ዛሬ ማለዳ በድሮን በተፈጸመ ጥቃት ቢያንስ ሰባት ሰዎች መገደላቸውንና ሌሎች ሀያ መቁሰላቸውን ድንበር የለሽ የሐኪሞች ቡድን አስታወቀ። በቻይና ሻንጋይ ከተማ ዛሬ ቅዳሜ በተለያዩ ርቀቶች በተካሄደ የዳይመንድ ሊግ የሩጫ ውድድር ኢትዮጵያውያኑ ጽጌ ድጉማ፣ በሪሁ አረጋዊና አብርሃም ስሜ አሸናፊ ሆኑ። ዜናው በዚሁ አበቃ ጥና